The Voice of America. ጀርመን ፍራንክፈርት እና በአካባቢያዊ የሚኖሩ ኢትዮጵያውያን ሰሞኑን ኢትዮጵያ ውስጥ ለተፈጠረው ሁከትና ምክንያት ላሉትም ሁኔታ ዓለም አቀፍ ትኩረት ለመሳብ ዛሬ ሰልፍ ወጥተዋል። ሰልፈኞቹ ለጀርመን ተቋማት ለኢትዮጵያውያንና ለኢትዮጵያ መንግስትም መልእክት አስተላልፈዋል። ከሰልፉ አስተባባሪዎች አንዱንና በሻሸመኔው ጥቃት ተጎጅነኝ ያሉት ተሳታፊ ያነጋገረው ሰለሞን አባተ የሚከተለውን አሰናድቷል። ጀርመን ውስጥ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያን ዛሬ ያካሄዱትን ሰልፍ ያስተባበረው የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ነው። ከሰልፉ አስተባባሪዎች አንዱን በስልክ አግኝቼ አነጋግሬያለሁ። ስዩም ሀብተ ማርያም እባላለሁ። የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ሰብሳቢ ነኝ። የሰልፋችን ዓላማ በኢትዮጵያ ውስጥ እየተደጋገመ የተካሄደውንና አሁንም በቅርቡ እየተካሄደውን ፖግሮም ወይም ጄኖሳይድ ክራይም አጌንስት ሂውማኒቲ ለዓለም ሕብረተሰብ ለማጋለጥና ወንጀለኞችም ለፍርድ እንዲቀርቡ ገለልተኛ በሆኑ አካላት ይሄ የደረሰው ጥፋት እንዲመረመር እንዲሁም የተጎዱት ከመንግስት ካሳ እንዲያገኙ እና የጥላቻ ንግግሮች የሚያካሄዱ ሰዎች ለፍርድ እንዲቀርቡ፣ በመንግስት አመራር ላይ ያሉ አካላት ከማንኛውም የጥላቻ ንግግሮች ወይም የጥላቻ ቅስቀሳ እንዲቆጠቡ፣ ይህንን ያደረጉም ይቅርታ እንዲጠይቁ ነው። በሰልፍ ላይ ያስተላለፉት ነው። ምልክት ይሄ ነው አላማቸው። የዘር ፍጅት ወይም ጄኖሳይድ የሚል ቃል ተጠቅመዋል። ትንሽ ከበድ የሚል ቃል ነው። ወደዛ የወሰደን አሁንም ኢንተርናሽናል ሪፖርቶች እንደሚያሳዩት እስካሁን የተከታተልናቸው ይሄ መንግስታዊ ባልሆኑ ክፍሎች የተፈጸመ ጄኖሳይድ ነው። ይህም በዋሽንግተን ፖስት፣ ትልቅ የካቶሊክ የዜና አውታር፣ እኛ ከምናውቀው ከሰማነው በተጨማሪ ዘግበውታል ይሄንን ነገር ሰዎችን መታወቂያቸውን በማየት በሃይማኖትና የመጡበትንም ብሔረሰብ ምክንያት በማድረግ እየተመረጠ የተካሄደ ግድያ፣ ከዛም በፊት የተደረጉ ቅስቀሳዎችን የጄኖሳይድን መስፈርት የሚያሟሉ በመሆናቸው ነው ይህንን እንጠቀም የቻልነው። ለማን ነው ጥያቄያቸውን የምታቀርቡት የምታሰሙት ድምፃቸው? ለጀርመን ህብረተሰብ፣ እንዲሁም የጀርመን ፓርላማ ብሎም የአውሮፓ ፓርላማ፣ የአውሮፓ ሀገራት ቀጥሎም የዓለም ህብረተሰብ፣ ከዛም በማሻገር ደግሞ የተባበሩት መንግስታት ያደረሳችሁበት ተቋም አለ ጥያቄያችሁን? አዎ፣ በተለያዩ መንገዶች ይሄንን ጥያቄያችንን አቅርበናል፣ ያሉትን ኢንፎርሜሽኖች ልከናል እና ደጋግመንም እያስታወቅን ያለ ነው። ብዙ ሰው ተገኘ ሰልፋችሁ ላይ አቶ ስዩ? አዎ፣ የጠበቅነውን ያክል ሰዎች አግኝተናል ግን ከዛም በተጨማሪ እኛ ብዙ ጊዜ እንደምንሰራው ሚዲያው ይህንን ጥፋት ያደረሱ አካላት የሆኑ ደጋፊዎች ራፍ ራሱ ገርፎ ራሱ ይጮህ እንደሚባለው ሚዲያ ላይ በመቅረት የተዛባ ሁኔታ ነው ያቀረቡት። እኛ ያንን ሁኔታ ለመቀልበስ ያለ ሁኔታ ለማስረዳት ነው የሞከር ነው እየሞከር ነው ያለ ነው። ሰልፉ ላይ ከወጡት መካከል እኔም የሁከቱ ተጎጂ ነኝ ያሉኝን አንድ ተሳታፊ አግኝቻለሁ። ስሜ አክሱማዊ ተወልደ ነው። አሁን ለጊዜው ቤትም ቤት ነኝ ልጅ ስለወለድኩ ቤት ውስጥ ነው ያለሁት፣ ግን እማራለው ቤት ውስጥ የምኖረው ደግሞ ወደ ካስል አካባቢ ነው። ጀርመኖስ ዛሬ የወጣሁት በሻሸመኔ በደረሰው ነገር ምክንያት ተጎጂ ከሆኑ ሰዎችም መካከል ነኝ። እንደገናም የተወለድኩበት ያደግኩበት፣ ብዙ የኖርኩበት፣ ብዙ ክፉና ደግ ያየሁበት ሀገር ሶሪያ ምስጋና እስከሚያጣ ድረስ እንደዚህ ሆኖ ሳየው ሰማኝን ለመናገር ነው። ወደ ሰልፍ ወጥቼ የነበረው ዛሬ። ምን ጉዳት ነው የደረሰበት? የቤተሰብ አባል ሞቶብናል፣ ንብረትም ወድሞብናል። በርካታ ጎረቤቶቼ፣ ጓደኞቼ፣ ወዳጆቼ፣ ያሳደጉኝ ሰዎች ጥረው ግረው ያፈሩትን ንብረት በአንድ ሌሊት አመድ ሆኖ፣ አብዛኞቹ አሁን በቤተ ክርስቲያን ተጠልለው ነው ያሉት። እነዛ ቤት የነበራቸው ድርጅት የነበራቸው ለብዙ ሰው ሲተርፉ የነበሩ ሰዎች አሁን በቤተ ክርስቲያን ተጠልለው የሚያድሩበት ቦታ አጥተው እንደዚህ በስቃይ ውስጥ ነው ያሉት እና የደረሰውን ውድመትና ነገር ይሄ ነው ብለህ። የምትነግረውም አይደለም። በእውነት የዛው ቦታ ሰው ካልሆን ላይሰማም ይችላል። በጣም ከባድ ነው። እንደ እናትና እንደ አባት ሆነው ያሳደጉኝ ጎረቤቶች ቤታቸው ተቃጥሏል። ጓደኞች አብረውኝ የተማሩ በእውነት ድንጋይና አሸዋ እየተሸከሙ ያፈሩትን ሀብት ነው በአንድ ጀንበር፣ በአንድ ደቂቃ የወደመባቸው። ያው እንደምናውቀው በኢትዮጵያ ኑሮ ትልቅ ደረጃ ለመድረስ የራስን ድርጅት ቤት ለመያዝ ብዙ ልፋት ይጠይቃል። በእውነት ረጅም ዓመት መስራት መትጋት ይጠይቃል እና ይሄን ሁሉ አልፈው አሁን ኑሯችን ተለወጠ፣ ተሻሻለ፣ አደግን፣ ራሳችንን ቻልን ሲሉ እንደዚህ በአንድ ጀንበር ቤት አልባ ንብረት አልባ ቤተሰብ አልባ ሆነው ቀርተዋል እና ለምሳሌ እኔ ከትግሬ ቤተሰብ ነው የተገኘሁት እንበልና፣ ኢትዮጵያ ተከፋፈለች እንበል። አማራ፣ ኦሮሞ፣ ምናምን ብሎ ተከፋፈለ እንበል። አሁን እኔ በእውነት ጅማ አባ ጅፋርን መጎብኘት ብፈልግ ሊከለክሉኝ ነው? ትግሬ ስለሆንኩኝ ኦሮሞ ጋር አትገቢም ልባል ነው? አያምም ይሄ ትግሬ ስለሆንኩኝ ጎንደርን አታይም፣ ፋሲለደስን አታይም ልባለው። አንድ ኦሮሞ ወይ አንድ የደቡብ ሰው ወይ አንድ አማራ ሄደህ አክሱምን ማየት አትችልም ልንለው ነው። በቃ ይሄ ነው እኔ ያመመኝ። አሁን እኔ ለምሳሌ ልጅ አለኝ። ልጅ የተወለደችው እዚህ ጀርመን ሀገር ነው። በጣም ብዙም ማውራት ብዙም የምነግራት ታሪክ አለኝ ስለ ኢትዮጵያ ግን አሁን በዚህ ሁኔታ ከቀጠልን ከመከፋፈል፣ አንድ ላይ ቆመን ምድሪቱን ካልታደገን ነገ ለልጄ ምንድን ነው ማሳያት? ኬት መጣሽ ብትለኝ ምልላት ነው ኬት መጣው ነው ምላት? እንደምናየው እንደ ሶሪያ እንደ ሶማሊያ ሀገር አልባ ልንሆን ነው። ስደተኛ ልንሆን ነው፣ በየሰፈሩ በየሀገሩ። ይሄ በቀኒ ለሁሉም ኢትዮጵያዊ ነው ማስተላልፈው። በቃ በዘር ፍጅት አይጠቅምም፣ ጥላቻ አይጠቅምም። አብረን መኖር፣ መዋደድ፣ መፋቀር፣ አንድ ላይ መሆን እሱ ይጠቅመናል። ሌላው ነገር ደግሞ ለመንግስት፣ እንደነዚህ አይነት ሰዎች ትግስት አያስፈልጋቸውም። በቃ አንድነትን የማያወሩ አብሮ መሆንን የማያወሩ ፍቅርን የማይሰብኩ ሰዎች በጊዜ ነው እርምጃ መውሰድ ያለባቸው። አሁን እኮ የሆነብን ነገር ቀስ በቀስ እንቁላል በእግሩ ይሄዳል ነው የሆነብን። እንዲህ አይነት ነገሮች እንደሚሆኑ ከድሮም እናውቃለን ከነበሩት ይሄ አትሞስፌሩ የተነሳ ማለት ነው። ግን እንዲጨክናል እንደዚህ ይሆናል ብለን አላሰብንም ነበር። ግን ከዚህ በኋላ ምንድን ነው የሚጠበቅ? በትክክል መወሰድ ያለበት እርምጃ መወሰድ አለበት። መትረፍ ያለበት ሰው መትረፍ አለበት። በቃ መረዳት ያለበትም ሰው መረዳት አለበት። አሁን ራሳችሁ አስቡ። ከአንድ ሺህ በላይ ሰው ቤተክርስቲያን ተጠልሎ የሚበላው አቶ የሚያድርበት አቶ ተቸግሮ ነው ያለው። ይሄንን ምን ትለዋለን? ህፃናት አሉ፣ ነፍሰ ጡሮች አሉ፣ እናቶች አሉ፣ አባቶች አሉ። ከዚህ በላይ ምን ይባላል? ሻሸመኔ 80 ፐርሰንት ወደመች። ማን የሚሰራት ይህን ከተማ ተመልሶ? ዝዋይ ሰባ ፐርሰንት ወደመ። ማን የሚሰራው ይህን ከተማ ተመልሶ? እንዴት ነው የምንመለሰው? እስከዚህ ውድቀታችን ተመልሰን መቶ ዓመት ወደ ኋላ እንሄዳለን። እሺ፣ እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የሰሞኑን ሁከት ለመቃወም እና የኢትዮጵያን ሁኔታ ለዓለም ለማሳወቅ በሚል ዛሬ ጀርመን ከተማ ፍራንክፈርት ውስጥ የወጡ ኢትዮጵያውያን እና ትውልደ ኢትዮጵያ የጀርመን ነዋሪዎች ያደረጉትን ሰልፍ የሚመለከት ዘገባ ነው የሰማችሁት። ቃላቸውን የሰጡኝን አመሰግናለሁ። ሰሎሞን አባተ ነኝ